Yes yeah. ya yeah, America drum radio tabiano በ25 እና በ31 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ ጥር 21 2007 ዓ.ም ዝግጅታችን ጀመረ። ጤና ይስጥልን። እንደምናመሻችሁ ክቡራትና ክቡራን አድማጮቻችን እንደምናመሻችሁ። የምሽቱ አስተናጋጆቻችሁ ቆንጆ ታዬና እኔም ሰሎሞን አባተ ነን። በአንድነት ለዲሞክራሲና ለፍትህ እንዲሁም መላ ኢትዮጵያ አንድነት ፓርቲዎች ውስጥ አለ ያለውን አለመግባባት ተከትሎ ለፓርቲዎቹ ቀነ ገደብ የቆረጠው ብሔራዊ ምርጫ ቦርድ ዛሬ ውሳኔ ሰጥቷል። የእነ አቶ በላይ ፈቃዱ ቡድን ያካሄዱት የአመራር ምርጫ ከፓርቲ መተዳደር ደንብና ከምርጫ ሕጉ ድንጋጌ ውጪ በመሆኑ እውቅና እንደማይሰጠው፣ በሌላ በኩል በእነ አቶ ትዕግስቱ አወሉ ቡድን በቀን 16207 የተደረገው ጠቅላላ ጉባኤ በቦርዱ እውቅና ተሰጥቶታል። በመሆኑም ቦርዱ የእነ አቶ ትዕግስቱ አወሉ ቡድን ፓርቲውን በመምራት ወደ ምርጫው እንዲገቡ ውሳኔ አስተላልፏል። አቶ ነጋዶ ፊሳ የብሔራዊ ምርጫ ቦርድ ጸሐፊና የጽህፈት ቤቱ ኃላፊ ናቸው፣ የሰማችኋቸው። መኢአድን በሚመለከትም ቦርዱ በአቶ አበባው መሀሪ ለሚመራው ወገን እውቅና ሰጥቶ በአቶ ማሙሸት አማሬ የሚመራውን ሳይቀበል መቅረቱን አስታውቋል። በፓርቲዎቹ በኩል ያሉት ምላሾችም አሉ። የፈለጉትን አይነት ስህተት ሰርተው ለማስወጣት ዝግጁ እንደሆኑ የሚያሳይ ነው። ምንም ጥርጥር የሌለው የፖለቲካ ውሳኔ ነው። አንድም የሕግም መሰረት የለውም፣ የአሰራርም መሰረት የለውም። አቶ ግርማ ሰይፉ ናቸው የሰማችኋቸው። ምርጫ እንዳይገባ የታገደው የአንድነት ወገን መሪ ናቸው። በአብይ ርዕስ ሰፋ ያለ ዘገባ አለን። አሁን ዋና ዋና የዓለም ዜና እናሰማችሁ። የብሪታንያ ፓርላማ የኢትዮጵያን የምርጫ ሂደትና የኤርትራን የፍልሰት ጉዳይ አስመልክቶ ውይይት አደረገ። ጥር አስራ ዘጠኝ ቀን የተካሄደ ውይይት የተባበሩት መንግስታት ድርጅት የኤርትራ የሰብአዊ መብት ልዩ መልክተኛ ለፓርላማው ንግግር ከማድረጋቸው አስቀድሞ ነው። በምዕራብ አውሮፓ ሀገሮች የፖለቲካ ጥገኝነት የሚጠይቁ ኤርትራውያን ቁጥር ባለፈው የአውሮፓውያን አመት የመጀመሪያ አስር ወራት በሶስት እጥፍ እንደጨመረ የተባበሩት መንግስታት የስደተኞች ድርጅት ይገልጻል። ይህ ሁኔታ እንዳሳሰባቸው የገለጹት የህዝብ ተወካዩ ዴቪድ ቺዲ ናቸው። የህዝባዊ ፍልሰቱን ምክንያት የብሪታንያ የህዝብ ተወካዮች ተወያይተውበታል። የፓርላማ አባላቱ ውይይቱን ያካሄዱት የተባበሩት መንግስታት በኤርትራ የሰብአዊ መብት ልዩ መልእክተኛ ሺላ ኪተሩት በለንደን ተገኝተው ለምክር ቤቱ አባላት ማብራሪያ ከመስጠታቸው አስቀድሞ ነው። የብሪታንያ ባለስልጣናት በታህሳስ ወር ኤርትራን ጎብኝተው እንደነበረ ይታወሳል። ልኡካኑ ከአስመራ ባለስልጣናት ጋር የስደትና የፍልሰት መንስኤዎችን አስመልክቶ ውይይት አካሂደዋል። ወደ ኢትዮጵያም ተመሳሳይ ጉዞ የማድረግ እቅድ እንዳላቸው በውይይቱ ላይ አንስተዋል። የኤርትራ መንግስት ባለስልጣናት የብሔራዊ ውትድርና አገልግሎት የአስራ ስምንት ወራት ገደብ እንደሚኖረው ለብሪታንያ ልኡካን በጉብኝቱ ወቅት አረጋግጠውላቸዋል። የኢትዮጵያን ጉዳይ አስመልክቶ ደግሞ በዚህ አመት ግንቦት ወር ላይ የሚካሄደው የምርጫ ሂደት በተለይም ደግሞ የመገናኛ ብዙሀን ነጻነትና የፖለቲካ ተቃዋሚዎች ይዞታ የከፋ መሆኑን ገልጸዋል። በዚህ የምርጫ አመት የመገናኛ ብዙሀንና ጋዜጠኞች እንዲሁም የፖለቲካ ተቃዋሚዎች የሚደርሱባቸው ወከባና የመብት ጥሰቶች መጨመራቸውን የብሪታንያ የፓርላማ አባላት ተወያይተውባቸዋል። ባለፈው ሳምንት የሰብአዊ መብት ተሟጋች ድርጅቱ ሂማን ራይትስ ዋች በኢትዮጵያ በአሁኑ ወቅት የሚታየውን የሰብአዊ መብት ጥሰት በተለይ የመገናኛ ብዙሀን አሽቆልቁሏል ሲል አስታውቋል። በኢትዮጵያ ከአስራ ዘጠኝ በላይ ጋዜጠኞች በእስር ላይ እንደሚገኙ ድርጅቱ ባጠናቀረው መረጃ አትቷል። በኤርትራ ባለፈው ሳምንት ከእስር የተለቀቁ ስድስት ጋዜጠኞችን ሳይጨምር አስራ ስድስት ጋዜጠኞች መታሰራቸውን የመብት ድርጅቶች ያትታሉ። የአረና ትግራይ ለሉዓላዊነትና ለዲሞክራሲ ሊቀመንበር አቶ ብርሃኑ በረኸ በፖሊስ ተይዘው እንደነበርና ና የታሰርኩትም የተፈታሁትም በፖለቲካ ምክንያት ነው ማለታቸውን ትናንት መዘገባችን ይታወሳል። የትግራይ ክልል የጸጥታ ክፍል ኃላፊ አቶ ሀዲሽ ዘነበ ግን አቶ ብርሃኑ በጊዜያዊ መልክ ተይዘው የነበሩት በፖሊሶች ማዘዣ ይዘው አንዲት በወንጀል የተጠረጠረችን ዜጋ ለመያዝ በሄዱበት ወቅት ለምን የሰው ቤት ታንኳኳላችሁ? በሚል ረብሻ ፈጥረው ፖሊሶችን በመስደባቸውና በማንቋሸሻቸው ነው ብለዋል። አቶ ሀዲሽ አያይዘውም ፖሊሶች ወደ ቦታው የሄዱት ተጠርጣሪዋን ዜጋ ፍለጋ እንጂ አቶ ብርሃኑን ለመያዝ አልነበረም። አቶ ብርሃኑ የፈጸሙት ወንጀል ስላልነበረ የሚታደኑበት ምክንያት አልነበረም ብለዋል። ችግሩ የተፈጠረው ግን አቶ ብርሃኑ የፍለጋውን ሂደት አደናቅፈው ተፈላጊዋ ሴት እንድታመልጥ በማድረጋቸው እንደሆነ መረጃ ደርሶናል ይላሉ የጸጥታው ክፍል ኃላፊ። ጉዳዩ የተፈጸመውን ብዙ ሰዎች በተሰበሰቡበትና በተመለከቱበት ሁኔታ ነው ብለዋል አቶ ሀዲሽ ዘነበ አክለው ኢትዮጵያ አዲስ አበባን ከጅቡቲ ጋር የሚያገናኝ አዲስ የባቡር መስመር እንደ ኤሮፓውያን አቆጣጠር በሁለት ሺ አስራ ስድስት መጀመሪያው ላይ ልትጀምር ልትከፍት መሆኑን አስታውቃለች። የባቡር መስመሮቹ ግንባታ ፕሮጀክት የአዳዲስ ኢንዱስትሪዎች ግንባታ እቅዶቿ አካል መሆኑን የኢትዮጵያ መንግስት የባቡር መስመሮች ኮርፖሬሽን ዋና ስራ አስኪያጁ አቶ ጌታቸው በትሩ ለሮይተርስ በሰጡት ቃል አስታውቀዋል። ከአዲስ አበባ ጅቡቲ የሚዘረጋው የሰባት መቶ ኪሎ ሜትር የባቡር መስመር በአራት ቢሊዮን ዶላር ወጪ በቻይና የባቡር መስመር ኢንጂነሪንግ ኮርፖሬሽንና በቻይና ሲቪል ኢንጂነሪንግ ኮንስትራክሽን ኩባንያ እንደሚገነባን የተገለጠው ኢትዮጵያ እንደ ኤሮፓውያን አቆጣጠር በ2020 ዓመተ ምህረት ባለው ጊዜ ውስጥ የተለያዩ የሀገሪቱን አካባቢዎች የሚያገናኙ የ5000 ኪሎ ሜትሮች አዲስ አዳዲስ የባህር መስመሮች ሀገራችን ለመገንባት እቅድ እንዳላት ይታወቃል። የአዲስ አበባ ጅቡቲ የባቡር መስመር ጠቀም ያለው ክፍል በጥቅምት ወር እንደሚጠናቀቅና ከዚያም ተከትሎ የባቡር ጉዞዎቹ በ2016 መጀመሪያ ወቅት ላይ እንደሚጀምሩ ስራ አስኪያጁ ጨምረው አመልክተዋል። ኢትዮጵያ አዳዲስ መንገዶች፣ የሃይድሮ ኤሌክትሪክ ኃይል ማመንጫ ግድቦችን በሚጨምረው ግዙፍ የመሰረተ ልማት ግንባታ እቅዷ ከጅቡቲው ሌላ ሁለት አዳዲስ የባቡር መስመሮችን በመገንባት ላይ መሆኗ ይታወቃል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የአፍሪካ ሕብረት ሀያ አራተኛው የመሪዎች ጉባኤ በዚህ ሳምንት አዲስ አበባ ላይ ሲካሄድ፣ ነገ ይከፈታል። አብይ መሪ ቃሉ ሴቶችን ለስልጣን ስለማብቃት ቢሆንም ሴቶች በተፈጥሮ ልጆችን ስለሚወልዱ ከወንዶች እኩል በፖለቲካው ሊሳተፉ አይችሉም ሲሉ የዚምባብዌ ፕሬዚደንት ሮበርት ሙጋቤ ተናግረዋል። ሚስተር ሙጋቤ ከቪኦኤ ስቱዲዮ ሰባት ፕሮግራም አዘጋጅ ከሳንድራ ኒያራ ለቀረበላቸው ጥያቄ በሰጡት ምላሽ ይህ የተመረኮዘውን ይህን የተመረኮዘውን አጭር ዘገባ ሰሎሞን ክፍሌ ይዟል። በሀገሪቱ ብሔራዊ ምርጫ በሳምንቱ ማብቂያ ላይ ዳግም ከተመረጥ ኳሉ ፕሬዚደንት ሙጋቤ ሲመልሱ በሀገሪቱ የሴቶችን ጥያቄ ለመመለስ የሚበጀው በማህበረሰቡ ሴቶችን በሁሉም የውሳኔ አሰጣጥ ደረጃ ማብቃት፣ ነገር ግን ብዙ ሴቶች ቤተሰብ ማፍራት ሲጀምሩ ከፖለቲካው ዓለም ራሳቸውን ስለሚያገሉ ቀላል አይሆንም ብለዋል። የአፍሪካ ህብረት ዓለም ዘንድሮ የቤጂንጉን የሴቶችን ጉባኤ ሀያኛ ዓመት በሚያከብርበት ወቅት ሁለት ሴቶችን ለስልጣን የማብቃት ዓመት እንዲሆን ወስኗል። ሚስተር ሙጋቤ የወቅቱ የሳድቅ ማለት የደቡባዊ አፍሪካ ልማት ማህበረሰብ ሊቀመንበርና ሴቶችን ለስልጣን በማብቃት ጉዳይ ኮሚቴ የአፍሪካ ህብረት ምክትል ሊቀመንበር ናቸው። ከቪኦኤ ስቱዲዮ ሰባት ፕሮግራም ዋና አዘጋጅ ሳንድራ ኔራ ላቀረበችው ጥያቄ ሲመልሱ ማለት የምፈልገው የሚቻል አይደለም ነው። ሴቶችን ከፍተኛው የሀገሪቱ የፖለቲካ መሪ ቦታ ላይ ማስቀመጥ ያስቸግራል። እኛ ልንፈልግ እንችላለን። በእርግዝናና በሚወልዱበት ወቅት ግን ረዘም ላለ ጊዜ ከሥራ ስለሚለዩ ኃላፊነት ላይ መቀመጣቸው ችግር ያመጣል። አውሮፓን ብትሄዱ ለብዙ ዓመታት የቆዩ አገሮች በምክር ቤቶቻቸው ውስጥ ብዙ እንደራሴዎች የሉም። የዚምባብዌ ፕሬዚደንት ሮበርት ሙጋቤ ከቪኦኤ ስለ ሴቶች ለስልጣን ማብቃት ለቀረበላቸው ጥያቄ ከሰጡት ምላሽ የተወሰደ ነው። ወደ ተከታዩ ዘገባ እናልፋለን። አዲስ አበባ ላይ የተሰበሰቡት ዛሬ በዋነኛነት በደቡብ ሱዳን ጉዳይ ላይ የመከሩት የኢጋድ አባል አገሮች መሪዎች ያለ አቋም መግለጫና ስምምነት ተበትነዋል። ቪኦኤ ያነጋገራቸው የኬንያ የውጭ ጉዳይ ሚኒስትር አሚና ሙሐመድ ግን አብዛኛው ጉዳይ ተፈትቷል ብለዋል። እስክንድር ፍሬው ዝርዝሩን ይዟል። የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ኢጋድ መሪዎች ዛሬ በአዲስ አበባ ያደረጉ ስብሰባ መክፈቻም ሆነ መዝጊያ አልነበረውም። በሸራተን ሆቴል ተሰብስበው ውጤቱን ሲጠብቁ ለነበሩ ጋዜጠኞች የተነገረውም ቅዳሜ አስር ሰዓት እንዲመለሱ ነው። የደቡብ ሱዳን ፕሬዚዳንት ሳልቫኪር ማያርዲትና የተቃዋሚዎቹ መሪ የቀድሞ ምክትላቸው ሪያክ ማቻር በዚህ ስብሰባ የተካፈሉ ሲሆን እነሱም የሰጡት አስተያየት የለም። በደቡብ ሱዳን በሚቋቋመው የሽግግር መንግስት ውስጥ የሚኖረው የስልጣን ክፍፍል ሁለቱን ወገኖች ሳያስማማ ቆይቷል። ማን ጠቅላይ ሚኒስትር ማን ፕሬዝዳንት ይሁን የሚለው የታወቀ ቢሆንም ምን አይነት ስልጣን እንደሚኖራቸው አልተስማሙም። የመንግስቱን መዋቅር በተመለከተም አንድ ምክትል ፕሬዝዳንት እና ሁለት ምክትል ጠቅላይ ሚኒስትሮች ይኑሩ የሚለው የደቡብ ሱዳን መንግስት ሀሳብ የተቃዋሚዎቹን ድጋፍ አላገኘም። ሳያስማሙ የቀጠሉትም እነዚህ ጉዳዮች መሆናቸውን የኬንያ የውጭ ጉዳይ ሚኒስትር አሚና መሐሙድ ለቪኦኤ ተናግረዋል። I can tell you that uh, at yesterday's Council of Ministers' meeting in uh, the Igar Council, Council of Ministers meeting we looked at everything and uh, we realised that uh, ninety percent of the work was done. So the only two outstanding issues the governance structure. Yeah. and security. But <laughs> የሚቀሩት ሁለት ዋነኛ ጉዳዮች የመንግሥቱን መዋቅርና የጸጥታ ተቋማትን ሁኔታ የተመለከቱት ናቸው። በተያያዘ ዜና የደቡብ ሱዳን ፕሬዝዳንት ሳልቫኪር ማያርዲት ታመው አዲስ አበባ ውስጥ ሆስፒታል እንደገቡ በተለያዩ የመገናኛ ብዙኃን የተሰራጨው ዜና ሀሰት ነው ሲሉ የሀገሪቱ የማስታወቂያ ሚኒስትር ተናግረዋል። ማምሻውን በስልክ ያነጋገርኳቸው ሚኒስትሩ ማይክል ማኩ ሎዌዝ የፕሬዝዳንቱን በጎ በማይመኙ አካላት የተሰራጨ መረጃ ነው ብለዋል። ትናንት ጉንፋን ይዟቸው ነበር፣ ሆስፒታል የሚያደርስ በሽታ ግን አልያዛቸውም ነው ያሉት ሚኒስትሩ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ከምንጊዜውም የከፋ የሆነውን የኢቦላ ወረርሽኝ ስርጭት ለመቀነስ እስካሁን ሲካሄዱ የቆዩት ጥረቶች ካሁን በኋላ ትኩረታቸው ወረርሽኙን ወደ ማጥፋት እንደሚዞር የዓለም የጤና ድርጅት ዛሬ አስታውቋል። ይህ መሆኑ ካለፈው ሰኔ ጀምሮ ወዲህ ከተመዘገበው የሳምንታዊ የቫይረሱ አዲስ ተጠቂዎች ቁጥር ያሁኑ እጅግ ቀንሶ በመገኘቱ መሆኑን አስታውቋል። በኢቦላ ክፉኛ በተጠቁት ሀገሮች ጊኒ፣ ላይቤሪያና ሲየራ ሊዮን ባለፈው ሳምንት የተመዘገቡት በቫይረሱ በአዲስ ሁኔታ የተጋለጡ ሰዎች ቁጥር በጠቅላላው ዘጠና ዘጠኝ መሆኑን ደብሊው ኤችኦ የዓለሙ የጤና ድርጅት ያወጣው አዲስ ሪፖርት። ሳምንት አመልክቷል በሴራሊዮን ከሶስት ሳምንታት በፊት 184 ከዚያ በቀጠለው ሳምንት 117 ባሳለፍነው ሳምንት ደግሞ እጅግ ቀንሶ 65 አዲስ ተያያዦች መገኘታቸውን ሪፖርቱ ጠቅሷል ባለፈው ነሐሴና መስከረም ወራት በሳምንት 300 አዳዲስ የተያዙ ሰዎች ሲመዘገቡ የ ሲመዘገቡ የነበሩባት ላይቤሪያ በቅርብ ጊዜም የአዲስ ተያያ ቁጥር አሻቅቦ እንደነበር ሲታወስ ባለፈው ሳምንት አራት ብቻ አዳዲስ ተጋላጮች መገኘታቸውን ሪፖርቱ አክሎ አስታውቋል። የዓለም የጤና ድርጅት ሲናገር በፀረ ኢቦላው ምላሽ ሁለተኛ ምዕራፍ ባለስልጣናት የጸረ ኢቦላ ጣቢያዎች ግንባት የዘጠና ጸረ ኢቦላ ጣቢያዎች ግንባታ ስራዎችን አቁሞ በምትኩ የቫይረስ የቫይረሱን ተያዦች መፈለግና ማግኘት፣ ሕክምና መስጠትና ማህበረሰቦች የሰለባዎችን ቁጥር በትክክል ማከናወናቸውን የማረጋገጥ ጥረት ላይ ያተኩራሉ ብሏል። አድማጮች ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ25 እና በ31 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚተላለፈው የሐሙስ ጥር 21 ምሽት ፕሮግራማችን ነው። አሁን የ30ኛው የአፍሪካ ዋንጫ ዘገባ በሰሎሞን ክፍሌ ይቀርባል። እንደምናምሽታችሁልኛል የተከበራችሁ አድማጮቼ፣ በአፍሪካ እግር ኳስ ዋንጫ ስምንቱ ለሩብ ፍጻሜው ከባዱ የጥሎ ማለፍ ውድድር ያለፉት ተለይተዋል። ከዲ ምድብ ጊኒና ማሊ እኩል ነጥብ ስላላቸው ግን አላፊው የተወሰነው በዕጣ ነው። በተረፈ አላፊዎቹን ሁሉ በስም በየምድባቸው ካስመዘገቡት ነጥብ ጋር ለመዘርዘር የኤን ምድብ በሰባት ነጥብ በመምራት በአንደኝነት ያለፈው የኮንጎ ቲም ነው። አስተናጋጅ ኢኳቶሪያል ጊኒ በአምስት ነጥብ ተከትላለች። ከቢ ምድብ ቱኒዚያ በአምስት ነጥብ፣ ኮንጎ ዲሞክራቲክ ሪፑብሊክ በሶስት ነጥብ ሁለቱ አልፈዋል። ከሲ ጋናና አልጄሪያ እኩል ስድስት ስድስት ነጥብ ይዘውና በጎል ክፍያ ተበላልጠው ስምንቱን ተቀላቅለዋል። በዘንድሮ የአፍሪካ እግር ኳስ ዋንጫ ውድድር አስገራሚ ጎሎች፣ አስደንጋጭ ውድቀቶችና ማጣሪያው በዕጣ የማለፍ ውሳኔ የተሰጠበት በመሆኑ ድራማውና ንትርኩ ጎልቶ የታየበት ሆኗል። እስካሁን በተካሄዱ የማጣሪያ ግጥሚያዎች አርባ አምስት ጎሎች ተመዝግበዋል ሌላው በዘንድሮ የአፍሪካ እግር ኳስ ዋንጫ ውድድር ላይ ከዚህ ቀደም ታይቶ የማያውቅ ብዛት ያለው ቅጣት ወይም ፋውል ተመዝግቧል ስልሳ አንድ አይቮሪኮስት እሁድ ከሲምድብ በሁለተኝነት ካለፈው ከአልጄሪያ ጋር ይሆናል በሩብ ፍጻሜው የሚገናኘው ትላንት ካሜሩንን ባያሸንፍ ኖሮ እንደ አውሮፓውያን ዘመን አቆጣጠር በ1988 ዓ ም በተመሳሳይ የዕጣ መለያ ውሳኔ ወደ ሩብ ፍጻሜው ያለ ማለፍ እድል ሊገጥመው ይችል እንደነበር ታውቋል። አድማጮች ከአካባቢው አሁን ከመሸ በደረሰኝ ዜና መሰረት ከዲ ምድብ ከአይቮሪ ኮስት ጋር ወደ ሩብ ፍጻሜው የሚያልፈው ቡድን በእጣ ተለይቷል። እድለኛው የጊኒ ብሔራዊ ቲም ሆኗል። ጊኒና ማሊ በትላንቱ ጨዋታቸው እኩል አንድ ለአንድ መለያየታቸውና አይቮሪ ኮስት ካሜሩንን አንድ ለዜሮ ማሸነፉ ሁሉም አራቱም በእጣ እንዲያልፉ ከመወሰን አድኗል። ጊኒ በሩብ ፍጻሜው ከጋና ጋር ይገናኛል። በዛሬው የዕጣ ወጣት ስነ ስርዓት ላይ የሁለቱም ማለት የጊኒና ማሊ ዋና አሰልጣኞች ተገኝተው ነበር። ባደረጉት ንግግርም ለወደፊቱ ከዕጣ ይልቅ የተሻለ ስፖርታዊና ትክክለኛ ዘዴ ሊፈለግ ይገባል እንጂ ዕጣ መፍትሄ አይሆንም ሲሉ አሳስበዋል። ማሊ እውነትም እንደታየው ከሆነ በዚህ ውድድር አንዴ እንኳ አልተሸነፈችም። ጥሩ ጨዋታም ነበር ያሳየችው። ኮከብ ተጫዋቿ ኢብራሂማ ትራኦሬ እንዳለው ከዕጣ ይልቅ ረቡዕ ዕለት አላፊውን ቡድን በፍጹም ቅጣት ምት መለየት በተቻለ ነበር። ፍጹም ቅጣት ምት ወይም ተጨማሪ ሰዓት ማከል ለሁለቱም ቡድኖች ሚዛናዊነት ያለው የመለያ ዘዴ ሊሆን በቻለ ነበር ሲልም ትራወሬ አክሏል። ማሸነፍና ማለፍ የሚገባው ቲም መለየት የሚኖርበት ሜዳ ላይ ነው ባይ ነው። አስተያየቱን እጋራለሁ። ለማብቃት ዛሬና ነገ እረፍት ያደርጋሉ። ከነገ በስቲያ ቅዳሜ ሁለቱ ኮንጎዎች ኮንጎ ብራዛቪ እና ኮንጎ ዲሞክራቲክ ሪፓብሊክ በዚህ ሁለት ቱኒዚያ ከኢኳቶሪያል ግን ይጫወታሉ። ቅዳሜ እንገናኝ። እስከዚያው ሰለሞን ክፍሌ ነኝ። ደህና ቆዩ። ሰለሞን ክፍሌን እናመሰግናለን። የዜናው ስርጭት በዚሁ ሲጠናቀቅ ወደ ምሽቱ አብይ ርዕስ በቀጥታ እናልፍና በአንድነት ለዲሞክራሲና ለፍትህ እንዲሁም መላ ኢትዮጵያ አንድነት ፓርቲዎች ውስጥ አለ ያለውን አለመግባባት ተከትሎ ለፓርቲዎቹ ቀነ ገደብ የቆረጠው ብሔራዊ ምርጫ ቦርድ ዛሬ ውሳኔ ሰጥቷል። ውሳኔውን ያሳወቁት የቦርዱ ሰብሳቢ ፕሮፌሰር መርጋ በቃና ናቸው። መለስካቸው አምሃ በጋዜጣዊ መግለጫው ላይ ተገኝቷል። የኢትዮጵያ ብሔራዊ ምርጫ ቦርድ ዛሬ አመሻሹ ላይ በሄልተን ሆቴል በጠራው ጋዜጣዊ መግለጫ ላይ የቦርዱ ሰብሳቢ ፕሮፌሰር መርጋ በቃና እንዳስታወቁት ቦርዱ በሁለቱ ፓርቲዎች የበላይ አመራር አባላት ፈጥረውታል ያለውን መከፋፈል በጠረጴዛ ዙሪያ እንዲፈቱ ያደረገው ጥረት አልተሳካም። ስለሆነም ዛሬ አስቸኳይ ስብሰባ አድርጎ የሁለቱም ፓርቲዎች ጉዳይ በጥልቀት መረመርኩ ካለ በኋላ ከውሳኔ እንደደረሰ ገልጸዋል። የቦርዱን ውሳኔ በንባብ ያሰሙት የቦርዱ ጽፈት ቤት ዋና ኃላፊና የቦርዱ ጸሐፊ አቶ ነጋ ዱፊሳ በመጀመሪያ በእናቶ በላይ ፈቃዱ በኩል በቦርዱ መግለጫ አባባል ማለት ነው የተፈጸሙ ናቸው ያላቸውን ዋና ዋና የሕግ ጥሰቶች የእነ አቶ ትዕግስቱ አወሉን ህጋዊነት ዘርዝረዋል። ከዚህም በመነሳት ቦርዱ አንድነትን በተመለከተ የወሰነውን ውሳኔ አሰምተዋል። የእነ አቶ በላይ ፈቃዱ ቡድን ያካሄዱት የአመራር ምርጫ ከፓርቲ መተዳደሪያ ደንብና ከምርጫ ሕጉ ድንጋጌ ውጭ በመሆኑ እውቅና እንደማይሰጠው በሌላ በኩል በእነ አቶ ትግስቱ አወሉ ቡድን በቀን 16 2007 የተደረገው ጠቅላላ ጉባኤ በቦርዱ ዕውቅና ተሰጥቶታል። በመሆኑም ቦርዱ የእነ አቶ ትግስቱ አወሉ ቡድን ፓርቲውን በመምራት ወደ ምርጫው እንዲገቡ ውሳኔ አስተላልፏል። ይህን ውሳኔ በተመለከተ ቦርዱ የእነ አቶ በላይ ፈቃዱ ቡድን ብሎ በሰየመው የአንድነት ለዴሞክራሲና ለፍትህ ፓርቲ ምክትል ሊቀመንበር አቶ ግርማ ሰይፉ የቦርዱ ውሳኔ ፖለቲካዊ ነው ብለዋል። ምንም አዲስ አይደለም። የፖለቲካ ውሳኔ ነው እና ባለፈው ቅዳሜ ከምክር ቤቶች ሰዎች ጋራ ስብሰባ ላይ የነበርንና ነግሬያቸዋለሁ። የፖለቲካ ውሳኔ ስለሆነ ምርጫ ቦርድ ራሱ ሊቀየረው የማይችለው እንደሆነ ነግሬያቸው ነበር እና በእርግጥም የፖለቲካ ውሳኔ ነውና የፖለቲካ ውሳኔ ሲወሰንብህ እንግዲህ መቀበል ነው፣ ሌላ ምን ታደርጋለህ? ይህ የፖለቲካ ውሳኔ ነው ሲሉ ምን ማለት ነው? ያብራሩልኛል። የፖለቲካ ውሳኔ ነው ማለት በመጀመሪያ ደረጃ እኔ አሁን ልክ ዛሬ ይሄንን ውሳኔ ሲሰማ ከዚያ ደግሞ የሽግግር መንግስት ሲቋቋም ኢህአፓ ለማስገባት የሄዱበት መስመር አለ እና በኋላም ኦነግን ለማስወጣት የሄዱበት መስመር አለ። አሁን ደግሞ አንድነትን ከዚህ መስመር ለማስወጣት የሄዱበት መንገድ ምንጊዜም ቻሌንጅ የሚያደርጋቸው የሚሰሩት ነገር ካለ በማንኛውም አይነት ሁኔታ የፈለጉትን አይነት ስህተት ሰርተው ለማስወጣት ዝግጁ እንደሆኑ የሚያሳይ ነው። ምንም ጥርጥር የሌለው የፖለቲካ ውሳኔ ነው። አንድም የህግም መሰረት የለውም። የአሰራርም መሰረት የለውም። እንግዲህ ደግሞ አፈጻጸሙን እንዴት እንደሚያደርጉት ደግሞ እናያለን። እንግዲህ አፈጻጸሙ ማለት ምርጫ ቦርድ ደብዳቤ ጽፎ ለእነ ትዕግስቱ አስረክቡ ይላል ወይስ ደግሞ አዲስ ነገር ይፈለስፋሉ። እንግዲህ ነገ ከነገ ወዲያ የምናየው ነው የሚሆን። ለማንኛውም ግን ኢህአዴግ የወሰነው ነገር አንድነት በኢትዮጵያ ፖለቲካ ውስጥ ቦታ እንዳይኖረው ነው። ግን የአንድነት ሰዎች በኢትዮጵያ ፖለቲካ ውስጥ እንድንኖር የፈቀደልንም ድሮ ኢህአዴግ ስላልነበረ በኢትዮጵያ ፖለቲካ ውስጥ እንዴት እንደምንኖር ደግሞ የምንወስኑ እኛ ራሳችን ብቻ ነው የምንሆነው። በመላ ኢትዮጵያ አንድነት ድርጅት ተፈጥሯል በተባለው ክፍፍል አኳያም በአቶ ማሙሸት አማረ የሚመራ ያለውን ቡድን የተላለፋቸውን ህጎችና ደንቦች የእናተ አበባው መሐሪ ቡድንን ህጋዊነት የቦርዱ ጸሐፊ ከዘረዘሩ በኋላ ቦርዱ የደረሰበትን ውሳኔ በንባብ አሰምተዋል። ፓርቲው በሁለት ቡድን የተከፈለ ስለመሆኑ ከነዚህ ቡድኖች ውስጥ ደግሞ የነ አቶ ማሙሼ ጠማሪ ቡድን ከላይ በዝርዝር እንደተገለጸው ራሳቸውም ለመመረጥ በውስጥ ደንባቸው መሰረት መስፈርቱን የማሟሉ ከመሆኑም በላይ የጠቅላላ ጉባኤ ሂደት በአጠቃላይ እና የአመራር ምርጫ ሂደቱ በተለይ በርካታ የፓርቲው ደንብና የምርጫ ህጉን ድንጋጌዎች የጣሱ በመሆኑ እውቅና ሊሰጣቸው እንደማይገባ ቦርዱ ወስኗል። በአሁኑ ጊዜ የመኢአድ ሊቀመንበር አቶ ማሙሸት አማረ ያላቸው አቋምም ከአቶ ግርማ ሰይፉ ጋር ተመሳሳይ ነው። የቦርዱ ውሳኔ ፖለቲካዊ ነው ይሉታል። ቦርዱ እንግዲህ አድሎኝነቱን በደንብ አረጋግጧል። አንደኛ የአቶ አበባው ፕሬዚዳንትነት በራሱ በቦርዱ ከዛሬ ሁለት አመት በፊት ውድቅ መሆኑ ይታወቃል። ስለዚህ አሁን ይሄ የሚደረገው ነገር ሆን ተብሎ የፖለቲካ ውሳኔ መሆኑን ነው እኛ የምናውቀው። ጉዳዩን በፍርድ ቤት ተይዟል። ስለዚህ በፍርድ ቤት ደግሞ የምናየው ነው የሚሆነው። ቦርዱ አድሎኛ፣ እጅግ እጅግ ሲበዛ አድሎኛ እንደሆነ ያረጋገጠበት ነው የሚሆነው። የፖለቲካ ውሳኔ ነው ሲሉን ማለት ሆነ የፖለቲካ ውሳኔ ነው የሆነው። በህግ በህግ ምንም አይነት ስህተት የለም። ይሄ ሆን ተብሎ ገዢው ፓርቲ ቦርዱን አዞ የተፈጸመ ነገር ስለሆነ ምንም በህግ ድጋፍ የለውም። ምንም ስህተት የለብንም። ጠቅላላ ጉባኤውም አስቸኳይ ሁለት ጊዜ የተጠራውም አቶ አበባው ህጋዊ አይደለህምና አንተን በፕሬዝዳንትነት አናቀህም በሚል ስለነበረ ዛሬ ፕሬዝዳንትነት ሊል የሚችልበት ምንም የህግ መሰረት የለውም። ታንኪ ዩ። በመጨረሻም የቦርዱን አጠቃላይ ውሳኔ አቶ ነጋዱ ፊሳ እንዲህ ገልጸውታል። አቶ አበባ መሐሪ የተመረጠበት አግባብ የፓርቲውን ደንብ ባከበረ መልኩ በመሆኑ የእርሳቸውን የምርጫ ሂደትም ሆነ የተመረጡበት የጠቅላላ ጉባኤ ውጤት ሪፖርት በቦርዱ እቁና ተሰጥቶታል። የሁለቱ ፓርቲዎች ጉዳይ ሲጠቃለል ቦርዱ ጥር 21 2007 ዓመተ ምህረት በዛሬ ዕለት ማለት ነው ባካሄደው 005 2007 አስቸኳይ ስብሰባ አንድነት ለዲሞክራሲና ለፊት ፓርቲ አንድነት እና አቶ ትዕግስቱ አወሉ እና የመላ ኢትዮጵያውያን አንድነት ድርጅት መኢአድ በተመለከተ ደግሞ እና አቶ አበባ መሐሪ ፓርቲውን በመምራት ወደ ምርጫው እንዲገቡ ወስኗል። በመግለጫው መጨረሻ ለጋዜጠኞች በተሰጠው አንድ የጥያቄ ድል መሰረት አንድነት የዲሞክራሲና ለፍትህ ፓርቲን ለመምራት እውቅና ከቦርዱ የተሰጠው የአቶ ትዕግስቱ አወሉ ቡድን ጠቅላላ ጉባኤ ሲያካሄድ የጉባኤ አባላት ቦርዱ ቀደም ብሎ የሚያውቃቸው የአንድነት የጉባኤ አባላት መሆናቸውን እንዲያረጋግጥ ጥያቄ ቀርቦ የነበረ ቢሆንም የቦርዱ ሰብሳቢ ፕሮፌሰር መርጋ በቃና የሰጡት መልስ ለየት ያለ ነበረ። በመጀመሪያ ደረጃ የፓርቲው ሕልውና መቀጠል አለበት የለበትም፣ አለበት ካለ ግን የሁለቱን ግድፈቶች በማመዛዘን አነስተኛ ግድፈት ያለው ከቦርዱ ጋር ጤናማ ግንኙነት እያደረገ የሚሄደው ቦርዱ ትዛዝ ሲሰጥ ለቦርዱ ትዛዝ ምላሽ የሚሰጥ ቦርዱን የሚያከብር ቦርዱ ገለልተኛነቱን የሚቀበል በዛ አንጻር ነው እንጂ ግድፈቶች የሉም ማለት አይደለም በሁለቱም በኩል ቦርዱ ሰማያዊ ፓርቲን በተመለከተ ስለደረሰበት ውሳኔ በዚህ መግለጫው ላይ ያለው ነገር የለም መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ መለስካቸውን እናመሰግናለን። አድማጮቻችን፣ በነገራችን ላይ ነገ አርብ ምሽት በጥያቄው መልስ ፕሮግራም የምርጫ ቦርድ ዋና ጸሐፊና የጽህፈት ቤቱ ኃላፊ አቶ ነጋ ዱፊሳ ቀርበው ለአድማጮችን ጥያቄ እንደሚያስተናግዱ ከወዲሁ እናስተዋውሳችኋለን የመጽሔት ክፍለ ጊዜን እናስከትላለን። አሁን አብራችሁን ቆዩ። ኢቦላን ተቆጣጥረነዋል፣ ነገር ግን ሙሉ በሙሉ አላጠፋ ነውም ሲሉ የአፍሪካ ህብረት ኮሚሽን ሊቀመንበር ኤራስተስ ሙዌንቻ ተናገሩ። ለመደበኛ ጉባኤ አዲስ አበባ የሚገኙት የአፍሪካ መሪዎች በኢቦላ ላይ ደግሞ ልዩ ስብሰባ እንደሚያደርጉ ይጠበቃል። እስክንድር ፍሬው ተከታዩን ልኳል። ነገ ጠዋት በአፍሪካ ህብረት የመሰብሰቢያ አዳራሽ በሚጀመረው የመሪዎች ጉባኤ ላይ ለመገኘት ርዕሳነ ብሔራትና የመንግስታት መሪዎች አዲስ አበባ መግባት ጀምረዋል። ለጉባኤው መንደርደሪያ የሚሆኑ ስብሰባዎች እየተካሄዱ ጋዜጣዊ መግለጫዎች እየተሰጡም ይገኛሉ። የአፍሪካ ህብረት ኮሚሽን ሁለተኛ ሰው የሆኑት ምክትል ሊቀመንበሩ ኢራሰስ ሞንቻ የሰጡት መግለጫ ይጠቀሳል። የአፍሪካ መሪዎች ከዋናው ጉባኤ በተጨማሪ በኢቦላ ላይ ያተኮረና ጉዳዩ የሚመለከታቸው ወገኖች የሚገኙበት ሌላ ስብሰባ እንደሚያደርጉ ሞንቻ ጠቁመዋል። ወደኋላ ተመልሰው በዓመ ያጋጠሙ ፈተናዎችንና የተገኙ ውጤቶችን በመገምገምም ኢቦላ ዋነኛው ፈተና እንደነበር አስታውሰዋል። ምክትል ሊቀመንበሩ ኢቦላን ለመመከት በአጋሮቻችን በመታገስ ጭምር እንደ አህጉር ተንቀሳቅሰናል ያሉት ምክትል ሊቀመንበሩ ከፍተኛ ውጤት መገኘቱንም ጠቁመዋል። ኢቦላን መቆጣጠር መቻላችንን ስታውቁ ሁላችሁም ደስተኛ የምትሆኑ ይመስለኛል። ነገር ግን ፈጽሞ አስወግደ ነዋል ብለን መናገር ከምንችልበት ደረጃ ላይ አልደረስንም። ስለዚህ ቀሪ ተግባራት ይኖሩናል። ሆኖም የመቆጣጠሩ ዋና ስራ በጣም ተሳክቷል። ኢቦላን የመቆጣጠሩ ሂደት የተለያዩ ትምህርቶች የተገኙበት ጭምር እንደነበርም የአፍሪካ ህብረቱ ምክትል ሊቀመንበር ገልጸዋል። ኢቦላስ ዋናው ላተኩርበት የሚፈልገው ነጥብ ኢቦላ በማህበራዊ እና በጤና ዘርፉ መዋለኗ እንድናፈስ አነሳስቶናል። እንደ ትምህርት ከተገኘው ነገር በመነሳት ልናደርግ ከወሰናቸው ነገሮች መካከል እንደዚህ አይነት ወረሽኞች ሲነሱ በፍጥነት እንድንንቀሳቀስ ዝግጁ የሚያደርጉን ስልቶችን መቅረጽ ነው። በዚህ ጉባኤ ውይይት እየተደረገባቸው ካሉ ነጥቦች አንዱ የበሽታ መከላከያ ማዕከል የሚያስፈልገን መሆኑ ነው። ኢቦላን ከመመከት አንጻር አበረታች ውጤት እየተገኘ መሆኑን የተቀበሉት አንዳንድ የሲቪክ ማህበራት ግን የአፍሪካ ሀገራት የገቡትን ቃል እንዲያከብሩ አሳስበዋል። ከእነዚሁ ማህበራት አንዱ የሆነው ዋን የተሰኘው የሲቪክ ድርጅት ኃላፊዎች ይህንኑ ያንጸባረቁት የድርጅቱ የአፍሪካ ዳይሬክተር ዶክተር ሲፎ ሞዮ ለጋዜጠኞች ሲናገሩ አንዳንድ ሀገራት የገቡትን የገንዘብ አስተዋጽኦ ተግባራዊ እያደረጉ አይደለም ብለዋል። ቃል በተገባውና በተሰጠው ገንዘብ መካከል ከፍተኛ ልዩነት አለ። የገቡትን ቃል የፈጸሙት ጥቂት ሀገራት ብቻ ናቸው። ኢቦላ እየቀነሰ ቢመጣም ጨርሶ እስካላጠፋ ነውና የቫይረሱ በፍጥነት የመዛመት ሁኔታ እስኪወገድ ድረስ ከባድ ስራ እንደሚጠብቀን ማወቅ አለብን። የአፍሪካ መሪዎች ስለ ኢቦላ በሚያደርጉት ስብሰባ ይህንን የገንዘብ አቅርቦች ጨምሮ በልዩ ልዩ ጉዳዮች ላይ እንደሚመክሩ ይጠበቃል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። ወደ ቀጣዩ የመጽሔት ክፍለ ጊዜ ዘገባ ስንሻገር ያለፈው የአውሮፓውያን 2014 ዓ ም በተለይ በአፍሪካ ከታየው የሰብአዊ መብት አያያዝ አንጻር ሁከት የበዛበት ዓመት ሆኖ አልፏል ይላል ሂዩማን ራይትስ ዋች ዛሬ ይፋ ባደረገው ዓመታዊ ሪፖርቱ። አንጃ ለይተው የተካሄዱ ብጥብጦችና የዓለም የመብት ድርጅት በመንግስት ኃይሎች የተፈጸሙ ያላቸው በደሎች ባለፈው ዓመት ለተዘገቡ በርካታ ግጭቶች መንስኤ ሆነዋል በአፍሪካ ህብረት ጉባኤ ዋዜማ ይፋ የተደረገው ይህ አመታዊ የአፍሪቃ ሀገሮች የሰብአዊ መብት አያያዝ ሪፖርት አክሎ እንዳመለከተው የአፍሪቃ መሪዎች በጥናቱ ለተዘረዘሩት እንግልቶች ማብቂያ ለማበጀት በሚደረገው ጥረት በእጅጉ አዝጋሚ አሊያም ፍቃደኝነት የጎደላቸው ሆነው ታይተዋል ይላል የአሜሪካ ድምጿ አኒታ ፓውል ከጆሀንስበርግ ያጠናቀረችው ዘገባ አለ አሉላ ከበደ ያቀርበዋል ሂዩማን ራይትስ ዋች አመታዊውን የሀገሮቹን የሰብአዊ መብት አያያዝ ሪፖርት ይፋ ሲያደርግ የአፍሪቃ ርዕሰ ብሔራት በኢትዮጵያ ለሚያካሂዱት አመታዊ ጉባኤያቸው አዲስ አበባ ላይ እየተሰባሰቡ ናቸው። ሪፖርቱ በምዕራብ አፍሪቃ የተከሰተው የኢቦላ ወረርሽኝ በዘግናይ ምግባሮቹ እየገነነ የመጣው የናይጄሪያ የጽንፈኛ ቡድን ቦኮ ሀራም ና እንዲሁም በተለያዩ የአፍሪቃ ሀገሮች የሚታዩ ግጭቶች ና ያለመረጋጋትን የመሳሰሉ የህብረቱን ጉባኤ ዋና ዋና የመወያያ ርዕሶችም እያስተጋባ ነው። ይሁን እንጂ እንደ ዓለሙ የመብት ድርጅት አጥኚዎች አስተያየት አንድ ቁልፍ ጉዳይ ግን ከጉባኤው የመነጋገሪያ አጀንዳ ጎሏል። የአፍሪካ ሀገሮችን የሰብአዊ መብት አያያዝ ለማሻሻል የሚያግዝ ጠንካራ የፖለቲካ ፈቃደኝነት። ዴዋ ማቪንጋ በሂውማን ራይትስ ዋች የደቡባዊ አፍሪካ ና የዝምባብዌ ጉዳዮች ከፍተኛ አጥኚ ናቸው። ጆሃንስበርግ ላይ ድርጅታቸው ሪፖርቱን ይፋ ባደረገበት በዚህ ስነ ስርዓት ተገኝተው አስተያየት ሰጥተዋል ን የአፍሪካ ህብረት ከዚህ የተሻለ መስራት ይችላል የሚል ጠንካራ እምነት አለን። በርካታ የሰብአዊ መብት ጉዳዮችን አስመልክቶ የሰጧቸው ምላሾች አዝጋሚና ደካማ ሆነው ታይተዋል። በተለያዩ ጊዜያት በተደጋጋሚ የራሱን አባላት የሚከላከለው የአፍሪካ ህብረት በስልጣን ላይ ያሉ የሀገር መሪዎችንና ከፍተኛ ባለስልጣናትን ያለመከሰስ መብት የሚያጎናጽፍ ደንብ ባለፈው የአውሮፓውያን 2014 ዓ ም በድምፅ አጽድቋል። አጉራዊው ድርጅት በተጨማሪም የቀድሞውን የሊቢያውን መሪ ሞአመር ጋዳፊን፣ የኢኳቶሪያል ጊኒውን ቴዎዶር ኦቢያንግን እና ቀጣዩን የአፍሪቃ ህብረት መሪ የዚምባቤውን ሮበርት ሙጋቤን የመሳሰሉ እጅግ ዘግናኝ በተባሉ መጠነ ሰፊ የመብት ጥሰቶች የተወነጀሉና አሁንም የሚወነጀሉ በርካታ መሪዎች በተለያዩ ጊዜያት አፍሪካን የመምራት ፕሬዚዳንታዊ ስልጣን አጎናጽፏል። አሽሊንግ ሬዲ የሂዩማን ራይትስ ዋች ከፍተኛ የህግ አማካሪ ናቸው። የአፍሪካ ህብረት በአህጉሪቱ ያለውን የከፋ የሰብአዊ መብት አያያዝ ከመሠረቱ መለወጥ የሚያስችል አቅም ባለቤት ብቻ ሳይሆን፣ እርምጃው ሊጠይቅ የሚችለው ጥንካሬና የሰው ኃይልም አለው ባይ ናቸው። They absolutely could make a difference. I mean the resolution to which you refer is absolutely unacceptable. The idea that leaders in their self interest are going to try to create some immunity is no longer acceptable in in an era where we have the international criminal court, the first sitting permanent ዓለም አቀፍ የወንጀል ችሎት ባለበት የአፍሪካውያን ችሎቶች በተቋቋሙበት ዘመን ተቀባይነት ሊኖረው የማይገባ ውጥን ነው። እያወራን ያለነው በሰብአዊ ፍጡር ላይ ስለተፈጸሙ ወንጀሎች፣ የጦር ወንጀሎችና በሰው ላይ ስለደረሰ የከፋ እንግልትና ስቃይ ነው። ስለዚህም የአፍሪቃ ህብረት የአጭር ጊዜ ፖለቲካ ፍላጎቱን ወደ ጎን አስቀምጦ የመላውን የሀገሪቱን ህዝቦች ፍላጎት ማየት ከፈቀደ ሁኔታዎቹን ለማሻሻልና ለመለወጥ የሚያስችሉ መሳሪያዎች ከእጁ ይገኛሉ። መጠነኛም ቢሆኑ የሰብአዊ መብት አያያዝን የተመለከቱ የተገኙ እመርታዎች መኖራቸውን የጠቆሙት ሪዲ አክለውም የቻዱን የቀድሞ አምባገነን ሂሴኔ ሀብሬን ጉዳይ ለማየት ህብረቱ በሴኔጋል ያቋቋመውን ችሎት ከዋነኞቹ አንዱ ነው ብለዋል። በብዙ የአፍሪካ ሀገሮች በተለይም ደግሞ በጥናቱ ጠንከር ያሉ ትችቶች በሚቀርብባቸው ነቀፌታ የሚሰነዘርበት መሆኑን የተናገረው ሂዩማን ራይትስ ዋች መንግስታቱ የቡድኑን ሪፖርት የማይስማሙባቸውን ምክንያቶች እንዲያቀርቡ በተደጋጋሚ ቢጠየቁም ግን እንዳልተሳካላቸው የህግ አማካሪዋ አስረድተዋል። አድማጮች የሐሙስ ምሽት ዝግጅታችን እስከ አራት ሰዓት ድረስ ይቀጥላል። አብራችሁን እንድታመሹ በድጋሚ እንጋብዛለን። በስቱዲዮ ቴክኒሽያናችን ኦድሬስ ሪግስ ፕሮግራሙን የሚመራልን ንጉሱ ታምሬ ነው። የምናስተናግዳችሁ ደግሞ ከሰለሞን አባተ ጋር እኔም ቆንጅታዬ እዚህ ቁጭ ብዬ እያስተናገድኩ ነው። ከስልክ አስተያየቶቻችሁ ጥቂቱን እናሰማ። አድማጮች ውስጥ አንዱ ሰውዬ እርጉዟ ሴትዮ ኢህአዴግ እንደሚደበድር እያወቀች ለምን ሰላማዊ ሰልፍ ሄደች ነው። ይቺ ሴትዮ እንዲያውም ሄደችው ላልወለደችው ልጇ ጭምር ነው፣ ለራሷ ብቻ ሳይሆን እንዲያም አደንቃፋለሁ ከእኛ የበለጠ ምክንያቱም የኢህአድግን ዱላ ኢህአድግ መርጦ ስማ እንደማይመታ እያወቀች መሄዷ ጀግና ናት። እንዳው ግን አንተ ግን ያለህበት አገር አሜሪካ ከሆነ በእውነት እኔ ተሳሳሌ እንዲያው ኖርማ አይገባም ዜ ባይ ምክንያቱም እንዲያ አስተያየት ይኖርሃል። በመጀመሪያ ኢህአድግ የሚከፍለው ከህዝብ በመጣ ገንዘብ ነው። ይሄ ፖሊስ የህዝብ ነው። እንዴት አንድ ሰው ሰላማዊ ህዝብ ህዝብ ሰው ስለወጣ መደብደብ አለበት ብሎ ይወስናል። እንዲህ አይነት ወታደር ነው እንግዲህ ሀገር ቤት የሚደበድበው ማለት ነው። ይሄ ሰውዬ ወታደር ቢሆን ከመግደልም አይመለስም ማለት ነው። በመጀመሪያ መብቷ ነው፣ ኢትዮጵያዊ ናት። እንኳንስ ሰላማዊ ሰልፍ ቀርቶ ኡኡ ብላ ቤተ መንግስት መግባት ትችላለች። እንደ አንድ ኢትዮጵያዊ ጣራ ይስጥልን። ቢዎች እንደምን አላችሁ? አዳነ ባላለሁኝ አንድ አድማጭ አንድ ነገር ሲናገሩ ሰምቻለኝ። የኢህአዲግ ደጋፊ ናቸው። አንድ ሴት እርጉዝ የሰባት ወር እርጉዝ ሆና ምን ልታደርግ ወደ ሰልፍ መጣች ስል ሰምቻለሁ። እንኳን የሰባት ወር እርጉዝ አይደለም፣ ነፃነቷን ለማስመለስ የዘጠኝ ወር እርጉዝን ብትሆን መምጣት ትችላለች። መምጣቷ አይደለም ዋናው የኢህአዴግ ወታደሮች የሚያደርጉት ጭፍጨፋ ነው። ከዚህ በፊት የአስር አመት ልጅ ደብተርና እስክርቢቶ ይዞ ሲመጣ በጥይት ተደብድቦ አልተገደለም ወይ? የኢህአዴግ ወታደሮች ይሄንን አያደርጉም፣ ይሄንን አይሰሩም ብለው የሚናገሩት እስኪ ይሄንንም ለእሳቸው ብጠይቁልኝ። አመሰግናለሁ። ጤና ይስጥልኝ መላው ሬዲዮ ታቢያ አቅራቢዎች። በአጠቃላይ አስተያየት ለመስጠት የተነሳሳበት ዋነኛው ምክንያቴ ፕሮግራማችሁ ዕለት አንድ ወንድማችን ኢትዮጵያ ውስጥ የተደረገውን ሰላማዊ ሰልፍ አንድ ነፍሰ ጡር እንዴት እረገጣለች እንዴት ትመታለች? ተብሎ የተደረገው ሪፖርት ፖለቲካን ለማስፋፋት የተደረገ ነው ብለው የገመቱት ይመስለኛል። አንተ ርሰውም ምን ልትሰራ ወጣች እርጉዝ ከሆነች ኢህአዴግ ማታል እየተባለ ብለዋል። ወንድም ያው ነጻነት እኮ እንዲህ ዝም ብሎ የሚገኝ ተራ ነገር አይደለም፣ አደለም የሰባት ወር እርጉዝ አንድ ቀን ለመውለድ የቀራት ሴት እንኳን ወታ የምትታገለው ነጻነትን፣ በዱላ ሳይሆን በመሳሪያ የሚፋለሙት ነጻነትን ለማግኘት እኮ መስዋዕትነት ክብር የሆነውን ሕይወትን የሚለገስበት እንደሆነ መረዳት ተሳናቸው እንዴ? አስተያየት የላካችሁልንን አድማጮቻችንን እናመሰግናለን። ተዘዋዋሪው የስልክ መስመራችን 2022059942 የውስጥ መስመር 14 ነው። አስተያየቶቻችሁን በድምጽ በተቀረጸው መመሪያ መሰረት አኑሩ። በኢሜል ለምትጠቀሙ ደግሞ አድራሻችን ሆን አት ቪኦኤ ኒውስ ዳት ካም ነው። ላኩልን። አሁን ወደ ሁለተኛው አጋማሽ ፕሮግራሞቻችን ከመሻገራችን በፊት ለአድማጮቻችን የሙዚቃ እረፍት ጋብዢ እያለኝ ነው ንጉሱ ታምሬ። ፕሮዲሰራችን ፀሐዬ ዮሐንስን መርጫለሁ ብሏል።

I <laughs> think let <laughs> አድማጮች አሁን የማጠቃለያ ማለት የዋ የምሽቱን ዋና ዋና ዜናዎች እናሰማለን። የብሪታንያ ፓርላማ የኢትዮጵያን የምርጫ ሂደትና የኤርትራን የፍልሰት ጉዳይ አስመልክቶ ውይይት አካሂዷል። ውይይቱ የተባበሩት መንግስታት ድርጅት የኤርትራ የሰብአዊ መብት ልዩ መልእክተኛ ለፓርላማው ንግግር ከማድረጋቸው አስቀድሞ ነው። የዓለም መንግስታት የጸጥታ እርምጃዎችን ማፋፋም በሚል ስም የሰብአዊ መብት ከበሬታን መስዋዕት ማድረጋቸው እጅጉን የከፋ ስህተት ነው ሲል ዓለም አቀፉ የሰብአዊ መብት ድርጅት ሂዩማን ራይትስ ዋች አስገነዘበ። ድርጅቱ ባወጣው ዓለም አቀፍ የሰብአዊ መብት ግምገማ ሪፖርቱ ሰብአዊ መብት ጥሰትን በጸጥታ ስጋት ከሚያሳብቡ ሀገሮች መካከል ናይጄሪያ፣ ኢራቅ፣ እስራኤል፣ ሶሪያና ዩናይትድ ስቴትስ ይገኙባቸዋል ብሏል። የሂዩማን ራይትስ ዋች ዋና ስራ አስኪያጅ ኬኔት ሮት ሲናገሩ ጸጥታን ማጥበቅ በተለያዩ ወገኖች መካከል መተማመንን እየሸረሸረ ውጥረትን እያባባሰ አሉታዊ ውጤት ሊያመጣ ይችላል ብለዋል። አንዳንድ መንግስታት ሰብአዊ መብቶችን የፖለቲካ ተግባር አቅጣጫ ጠቋሚ መሰረታዊ መሳሪያ ሳይሆን ሰብአዊ መብት በደህና ቀን የሚንደላቀቁበት አድርገው የመመልከት ስህተት ይፈጽማሉ ብለዋል። የሁማን ራይትስ ዋች ዋና ስራ አስኪያጅ በዓለም ዙሪያ የፖሊሲ አውጪዎች ሰብአዊ መብቶችን የድርጊት መገደቢያ ልጓም፣ ከቀውስና ከትርምስ መውጫ መንገድ የሚጠቁም የሞራል ምሪት አድርገው መመልከቱን ይመርጣሉ ሲሉም የሂዩማን ራይትስ ዋች ዋና ስራ አስኪያጁ አክለው አስገንዝበዋል። አድማጮች የምትከታተሉት በ25 እና በ31 ሜትር ባንዶች ከዋሽንግተን ዲሲ የሚተላለፈውን ስርጭት ነው። አሁን ሳምንታዊው እሰጥ አገባ። የሰጣ ገባ ፕሮግራም አዘጋጅ አሉላ ከበደ እዚህ ስቱዲዮ ይገኛል። አሉላ፣ ፕሮግራምህን አስተዋውቀት ጀምር። መልካም ቆንጅታ አመሰግናለሁ። ባለፈው ሳምንት የጀምር ነው። በኢትዮጵያ መገናኛ ብዙሃን ይዞታ ላይ ያተኮረ የሁለት ወገን አስተያየት የተንጸባረቀበት ክርክር ነው። እንደ ወትሮ ሁሉ ሁለቱም ጠንከር ብለው ሀሳባቸውን ያቀርባሉ። የኢትዮጵያ መገናኛ ብዙሃን ዛሬም ጠንካራ የመንግስት ቁጥጥር መዳፍ የተጫነው ነው። በዚህም በርካታ ጋዜጠኞች ራሳቸውን በራሳቸው እስከመገደብ ደርሰዋል ሲል ይንደረደራል ዓለም አቀፋው የሰብአዊ መብት ተሟጋች ድርጅት ሂውማን ራይትስ ዎች በቅርቡ ይፋ ባደረገው አመታዊ ዘገባው ይህንንም ሁለት እንግዶች ናቸው የጋበዝ ናቸው። አቶ መስፍን ነጋሽ በአሁኑ ወቅት በስቶክሆልም ስዊድን ከተማ ነዋሪ የሆነው የቀድሞ አዲስ ነገር ጋዜጣ ዋና አዘጋጅ ሲሆን፣ በምስራቅ ዩናይት ስቴትስ የፔንስልቬንያ ክፍለ ግዛት የፊላደልፊያ ከተማ ነዋሪ የሆኑት አቶ ጸጋ ያረፈ ደግሞ በዓለም አቀፍ ግጭቶች አፈታት በጥናት መስክ የሰለጠኑ ቀደም ሲል በኢሚግሬሽን ጉዳይ ዙሪያ በተሰማራ መንግስታዊ ያልሆነ ድርጅት ያገለገሉና በአሁኑ ወቅት በግል የተሰማሩ ናቸው። እንግዲህ እነኚህ ሁለቱ እንግዶቻችን መሰረታዊውን የኢትዮጵያን የዛሬ መገናኛ ብዙሃን ይዞታ ከተመለከቱ በት ዝርዝር ወደሚመለከተው ክርክር ነው የምንገባው። ካቆምንበት ነው የምንጀምረው። ምላሽ ድልስ እርስዎ ያነሱትን ሐሳብ ተንተርሰው አቶ መስፍን በአንድ በኩል በ80 እና በ20 በመቶ ብቻ የተከፈለው የከተማው ብቻ ወይም የሀያ በመቶ ጉዳይ ብቻ አይደለም፣ ሰማኒያ በመቶ አጠቃላይ ኢትዮጵያ ኢትዮጵያን የሚመለከት ነው። ራሱን በየትኛውም ስፍራ በነጻነት ሐሳቡን የመግለጽ እድሉ ተገድ ተገቷል ተገድቧል ነው የሚሉት አቶ መስፍን። ይሄ እንግዲህ ምላሽ የሚያስፈልግበት መልኩ ምንድን ነው? ቀደም ሲል እኔም ስናገር ይህንን አጥቻው አይደለም ማለት የሀሳብን ከመግለጽ አንጻር አይደለም። የሰማንያ እና የሀያ ከመቶ የተነሳው በአጠቃላይ እኔ የገለጽኩት ነገር ቢኖር ምንድን ነው? ያው ርዕሱ እንደ በርዕሱ ላይ እንደ ተጠቀሰው ስለ መገናኛ ብዙሀን ስለ ነበረ ነው እንጂ ሀሳብን መግለጽ በከተማ በገጠር ተብሎ የሚገታ ነገር አይደለም እንደዛም ብዬ አይደለም የተናገርኩት እዚህ ላይ ያው ማስተካከያ እንዳንጸባረቀው ብዬ ነው አቶ መስፍን ባቀረቡ መከራከሪያ ነጻ የመገናኛ ብዙሀን የማግኘት እድላቸውም ያንን ያህል ተገድበዋል እንዲያውም በእነሱ ቋንቋ በአካባቢያቸው ሁኔታ ማቅረብ የሚችል በግል የሚሰሩ የመገናኛ ብዙሀን አለመኖራቸው ከችግሮቹ አንዱ ነው ብለዋል እዚህ ላይ የምሰጠው አስተያየት የሀገሪቱ አንድምታን በሚመለከት ከተመለከት ነው ለምሳሌ የኛ ከባህላችን ጋር እንግዲህ የፍሪደም ኦፍ ኤክስፕሬሽን ከካልቸራል ኖርሙ ጋር አብሮ የሚሄድበት ሁኔታም አለ። መንግስት፣ በወቅቱ አንዳንድ ነገሮችን አገናዝቦ ማለት ነው እንደዚህ አይነቱ ሚዲያ በዚህ አይነቱ ቦታ ላይ ሊፈቀድ ይችላል አይችልም የሚለውን በአጠቃላይ መንግስት የሚዲያ ላይሰንሲንጉ ላይ ጠበቅ ያለ አቋም ነው ያለው። እንግዲህ ያ በሂደት መስተካከል ያለበት እና ሁልጊዜም ቢሆን ለምን አይደረግም እየተባለ በጥያቄ መልክ መነሳት ያለበት ነገር ነው። ከዛ ውጭ ግን አንዳንድ ጊዜ ማስተዋል ደግሞ ያለብን ነገር ምንድን ነው? እኛ አሁን በሬዲዮም ስርጭትም ቢሆን በሌላም በሌላም ህትመቶችም ቢሆን ካየ ነው የእኛን ሀገር ህዝብ ግንዛቤ ውስጥ እንክተትና ሚዲያን የማመን ወይም ደግሞ በሚዲያ የተባሉ ነገሮችን በጣም አድርጎ እንደ እውነት አድርጎ የመውሰድ አዝማሚያ አለ። እንግዲህ ይህኛው ያው የጋዜጠኞቹና ይህንን በዚህ ስራ ላይ የተማሩ ሰዎች እንግዳት ነገር በኋላም ላይ ወደ ዋናው ቁም ነገራችን ስንገባ የሚያነሱት ይሆናል። ግን ምን ያህል ስራዎቹ በጥንቃቄ እየተሰሩ ነው ያሉት ወደሚለው ነገር ላይ ልናተኩር እንችላለን ማለት ነው። ምክንያቱም አንድ ለምሳሌ አሁን እኔ አንድ ነገር አውጥቼ ጽፌ ባወጣ ያንን ያወጣሁትን ጽሑፍ ብዙ ሰዎች ዘንድ ከደረሰ በኋላ አብዛኛውን ጊዜ አሁን ለምሳሌ ኢቨን እዚህ እኔ በምገኝበት በአሜሪካ ግዛት እንኳን ራሱ ብዙ ሰዎች ኢንተርኔት ላይ ያገኙትን ነገር ልክ በቃ ከእግዚአብሔር እንደወረደ ቃል አድርገው ያምኑትና በዛ የተነሳ ፎርም አንዳንድ ሀሳባቸውን የሚቀርጹበት መንገድ አለ። ስለዚህ እነዛን ነገሮች እንዴት አድርገን ነው ማጣቀስ የሚቻለው ወደሚለውም ነገር እንገባለን ማለት ነው። መልካም እስኪ ክርክሩን ለማቀላጠፍ የሚረዱ ሁለት ጭብጦችን እንመልከት። የመገናኛ ብዙሀን ተቋማትን ብቃት፣ ደህንነት የመስራት ሁኔታ በሀገር ውስጥ ያለ ሁኔታ የሚገመግሙ ዓለም አቀፍ የሰብአዊ መብት ድርጅቶች ጭምር በየጊዜው በኢትዮጵያ ያለውን የመገናኛ ብዙሀን ነጻነትና የግለሰቦች ሀሳብን የመግለጽ ነጻነት ገምግመው ዓመታዊ ዘገባዎች እንደሚያወጡ ይታወቃል። በትላንትናው ዕለት የዓለም አቀፉ የሰብአዊ መብቶች ተከራካሪ ድርጅት ሂዩማን ራይትስ ዋች የኢትዮጵያን እንደ አውሮፓውያን የዘመን አቆጣጠር ሁለት ሺ አስራ አራት ይዞታ በዝርዝር አውጥቷል። ቀድሞ ከነበረበት ክፉኛ እያሽቆለቆለ ነው ነው የሚለው የኢትዮጵያ በኩል መንግስት በበኩሉ የለም፣ በመገናኛ ብዙሃን ስም እንዲያውም የአሸባሪነት ስራ የሚሰሩ ናቸው፣ እርምጃ እየወሰድኩባቸው ያለው ይላሉ። እስኪ እነኚህን ሁለት ድምጾች ላሰማችሁና በየበኩላችሁ ያላችሁን ሀሳብ እንውሰድ። በቅድሚያ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ እንስማ። አሸባሪዎችና ጸረ ሰላም ሀይሎች በውጪ ሀገራት ተጠልለው የሚኑሩ እንደዚሁ ደግሞ ህጋዊ ፈቃድ ባላቸው ተቃዋሚዎች ጉያ ተሸሽገውም ይኑሩ ወይም ደግሞ በብሎገርነት ስም ጭንብል ለብሰውም ይኑሩ ወይም ደግሞ በጋዜጠኝነት ስም ራሳቸውን ሸሽገው ለመደበቅም ይሞክሩ፣ ምንም ይሁኑ ብቻ መንግስት ተግቶ ከአሸባሪ እና ከጸረ ሰላም ኃይል ጋር ከሚሰራ ኃይል አገሪቱን ነጻ ለማድረግ ይሰራል። የሰማችሁት የጠቅላይ ሚኒስትር ኃይለማርያም ደሳለኝ አስተያየት ነው። ምናልባት ለንጽጽሩ የሂዩማን ራይትስ ዋች የሂዩማን ራይትስ ዋችን ግምገማ የተመለከተ በአጭሩ የተቀረጸ ድምጽ ቆይቻ አሰማችዋለሁ ጠቅላይ ሚኒስትር ኃይለማርያም ደሳለኝ በደም ሳሳው አሸባሪዎች ሲሉ ይፈርጇቸዋል። ቁጥራቸው የበዛ ጋዜጠኞች በእስር ላይ ይገኛሉ። ከስልሳ በላይ አገር ለቀው ተሰደዋል እንደነ አቶ መስፍን ነጋሽ የመሳሰሉ ባለፉት ጥቂት አመታት ውስጥ ብቻ ያሁኑ ናቸው። ይሄ በእርግጥ እያነሰ እንደ ተባለውም የያሽቆለቆለ ያለ አዝማሚ አይደለም። አቶ ጸጋዬ መግቢያው ላይ የኢትዮጵያ መንግስት ቀደም ሲል ለቀቀበ ያለ ህግ አውጥቶ ነበር እያስተካከለ ብለዋል። በእርግጥ እየተስተካከለ ነው ለርሶ የጠቅላይ ሚኒስትር ኃይለ ማርያም ደሳለኝንም አስተያየት ጨምረው እንግዲህ ጠቅላይ ሚኒስትር ኃይለ ማርያም ያው ካላቸው የስራ ኃላፊነት አንጻር እሳቸው በሚኖራቸው መረጃም ይሁን አገሪቱ ካላት ፖሊሲ አንጻር ያው የሚናገሩት ነገር ሊኖር ይችላል ማለት ነው። ዲቴይሉን እንግዲህ ካልተመለከትን በስተቀር እሳቸው ከተናገሩት ውስጥ የትኛው ነው ትክክል፣ የትኛው ነው ስህተት የሚለውን ነገር ለመፍረድ እንግዲህ በጣም ያስቸግራል ማለት ነው። ከከዛ ባሻገር ግን ምንድን ነው እኔ አሁን ለምሳሌ አንድ ብዙ ጊዜ የማነሳው ጥያቄ ቀደም ሲል ለምሳሌ አቶ መስፍን ነጋሽ ያው ከጠቀሷቸው ነገሮች ውስጥ ያለው የፖለቲካ ድባብ ለሀሳብ ሀሳብን በነጻ ለመግለጽ የማይመች ነው የሚል አመለካከት አለ። እንግዲህ ያንን እንዳለ እናስቀምጠውና ብዙውን ጊዜ ስመለከተው የኢትዮጵያ ቴሌቪዥን አለ። ለምሳሌ ኢትዮጵያ ሬዲዮ አለ። በመንግስት ስር ያሉት ማለት ነው። እነዚህ ያው የመንግስት መገናኛ ብዙሀን ናቸው። ያው የ በመንግስት ለምሳሌ አሁን ቮይስ ኦፍ አሜሪካ በአሜሪካ መንግስት ተቋቁሞ የይዘት ነጻነት ይኖራል። ነገር ግን ኤዲቶሪያልን በሚመለከት ደግሞ የተወሰኑ ደግሞ ሪስትሪክሽኖች ሊኖሩበት ይችላሉ። በዛ ደረጃ እንግዲህ ኢትዮጵያም ውስጥ ያሉት የመገናኛ ብዙሀን በመንግስት እጅ ያሉት ማለት ነው የሚንቀሳቀሱበት ነገር አለ። ከዛ ውጭ ግን የኢንዲፐንደንት የምንለው ነጻው ኢትዮጵያ ውስጥ ያለው ፕሬስ መንግስት የሚያደርጋቸውን ነገሮች ስህተቶች አሉበት ላይ ማመላከቱ ጥሩ ነው። ለችግሮች መፍትሄ እንዲቀርብላቸው ያንን መጠቆሙ ጥሩ ነው። ግን አብዛኛውን ጊዜ ና የማጣው ነገር ምንድን ነው? እሰ አበጀህ እየተባለ ለምሳሌ መንግስት የሚሰራውን ስራ አግባብ ባለው መልኩ ማለት ነው ዝም ብሎ እንደዚሁ ለማጨብጨብ ብቻ ሳይሆን፣ ነገር ግን መንግስት አግባብ ያላቸው ነገሮች ሲሰሩ ለምሳሌ ከነበረችበት ወደ አለችበት አሁን ወደ ፊልቶን ወደ ምትችልበት ላይ ሚዲያው ሊጫወት የሚችለው ሚና አንጻር ያንን ከመንግስት ጋር የፖለቲካ አመለካከታችን አይደለም ወሳኙ ዚህ ላይ ነገር ግን ሀገሪቱ ልታድግና ልትመንብ ከምትችልበት ደረጃ ላይ ያንን አዎንታዊ የሆኑ ነገሮች ተጓድለው ነው መመለከት ብዙ ጊዜ አቶ ጸጋዬ አርፍ አልጨረሱም። እሳቸውን ተከትሎም ሌላው የክርክሩ ተሳታፊ አቶ መስፍን ነጋሽ በዚሁ በተነሳው የጠቅላይ ሚኒስትር ኃይለማርያም ደሳለኝ የመገናኛ ብዙኃን የኢትዮጵያ ይዞታ አስተያየት እና ሌሎች ርዕሰ ጉዳዮች ላይ ይመለሳሉ። ታዲያ ሳምንት አናስጠብቅም። ነገ በመደበኛው የሰጥ አገባ ዝግጅታችን ተከታዩን ይዘን እንቀርባለን። እንግዶቼን አቶ መስፍን ነጋሽ እና አቶ ጸጋዬ አርፍን ለጊዜያቸው አመሰግናለሁ። ገሪ ይህ ከዋሽንግተን ዲሲ በ25 እና በ31 ሜትር ባንድ የሚተላለፍላችሁ የአሜሪካ ድምፅ ራዲዮ ጣቢያ የሐሙስ ጥር 21 2007 ዓ.ም ስርጭት ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል። በተባበሩት መንግሥታት የስደተኞች ጉዳይ ከፍተኛ ኮሚሽን ዩኤንኤችሲአር ገለጻ መሠረት በአሁኑ ወቅት በየአካባቢያቸው የተፈጠሩ ሁከቶችን ሽሽት 50 ሚሊዮን የሚሆኑ ሰዎች ተፈናቅለዋል። ይህም ከሁለተኛው የዓለም ጦርነት በኋላ ሁከት ሸሽተው ከቤት ንብረታቸው የተፈናቀሉ ሰዎችን ቁጥር ከፍተኛው ያደርገዋል። አዳዲስ ግጭቶች እየተፈጠሩና የቆዩትም ዳግም እየተቀሰቀሱ ባለበት በአሁኑ ጊዜ በሲቪሎች ላይ የሚደርሰው ስጋት ያድጋል፣ አደገኛ ሲሆንም ተጨማሪ ሌሎች በገፍ ይፈናቀላሉ። ይህ ሁኔታ በተለይም ባለፈው ዓመት አይሲል በሶሪያና ኢራቅ አሸባሪ ድርጊቶቹን እያጠናከረ በመምጣቱ በደቡብ ሱዳን የእርስ በርሱ ጦርነት በማገርሸቱ በማዕከላዊ አፍሪካ ሪፑብሊክም ግጭቶች ሰላማዊውን ሕዝብ ማወካቸውን በመቀጠላቸው የሕዝቦች መፈናቀል ጨምሯል ይልና ርዕሰ አንቀጹ ሐተታውን በመቀጠል በየሀገሩ የሚታዩ ግጭቶች በዲፕሎማሲያዊና ዓለም አቀፍ ስምምነቶች ሊዳኙ ሲችሉ እምቢኝ በማለት የቀጠሉ ናቸው ብዙውን ጊዜ ደግሞ በግጭቶቹ ወቅት የሚደርሱ ጥቃቶች ጅምላ ናቸው ሲሉ በዩናይትድ ስቴትስ ውጭ ጉዳይ መሥሪያ ቤት የስደተኞች ጉዳይ ረዳት ሚኒስትር አንሲ ሪቻርድ ተናግረዋል ብሏል። ዩናይትድ ስቴትስ ከዩኤንኤችሲአር ከዓለም የምግብ ፕሮግራም፣ ከዩኒሴፍ እና ከሌሎች በርካታ የረድኤት ድርጅቶች እንዲሁም መንግሥታዊ ካልሆኑ ድርጅቶች ጋር ጠንክራ በመሥራት የተፈናቃዮችን ችግር በብቃት ለማስወገድ እየሞከረች ነው። ባለፈው ዓመት ለምሳሌ ዩናይትድ ስቴትስ ከየትኛውም ለጋሽ በበለጠ ከስድስት ቢሊዮን ዶላር በላይ ለሰብአዊ እርዳታ ለግሳለች። ግባችን፣ ትላለች ዩናይትድ ስቴትስ፣ ግባችን ህዝቦች ለዘለቄታው ከችግር እንዲላቀቁ ማድረግ እንጂ ጊዜያዊ እርዳታ በመስጠት ማቆየት አይደለም። በመሆኑም ከሸሪኮቻችን ጋር በመስራት የስደተኞችን ችግር እንታደጋለን። እነዚህ ስደተኞች አብዛኞቹ ከሀያና ከዚያም በላይ ዓመታት ከሀገራቸው ወጥተው በሌሎች ሀገሮች የሚገኙ ናቸው። ለእነዚህ ስደተኞች የቴክኒክና ሌላም የሙያ ሥልጠና በመስጠት በልማት ፕሮግራሞች እንዲሳተፉ ይደረጋል። የምናግዘው ራሳቸውን ስደተኞቹን ብቻም ሳይሆን ከተጎራባች አገሮች ተፈናቅለው የሚገኙትን ስደተኞች ያስጠለሉ መንግሥታትንም ጭምር ነው። በዚያ ለስደተኞች የተቋቋሙ የጤና ክሊኒኮች፣ ትምህርት ቤቶችና አስፈላጊ ተቋማት ሥራ ማካሄጃ ገንዘብ እንለግሳለን። ከዚህም በላይ በየአመቱ ብዙ ሺህ ስደተኞችን እየተቀበልን በዩናይትድ ስቴትስ አዲስ ሕይወት እንዲጀምሩ እንረዳለን ይልና እርሳን ቀጹ ሐተታውን ሲያጠቃልል ረዳት ውጭ ጉዳይ ሚኒስትር ሪቻርድ ዩናይትድ ስቴትስ በዓለም ዙሪያ በግጭቶች ሳቢያ አጣብቅኝ ውስጥ የገቡ ተፈናቃዮችን ችግር ለመፍታት ዲፕሎማሲያዊ መንገዶችን ትጠቀማለች፣ በገንዘብም ትረዳለች የእነዚያ ስደተኞች ሰብአዊ መብቶች መከበራቸውንም ታረጋግጣለች፣ ሲሉ የተናገሩትን ጠቅሷል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር። አዲስ አበባ ላይ አሁን ለአራት ሰዓት አምስት ጉዳይ ሆኗል። ዋሽንግተን ዲሲ እና አካባቢዋ ደግሞ ሐሙስ ጥር ሀያ አንድ ሁለት ሺ ሰባት አመተ ምህረት ለስምንት ሰዓት ከቀኑ ማለት ነው አምስት ጉዳይ ነው። ክቡራትና ክቡራን አድማጮች የአሜሪካ ኢትዮጵያ የሚገኘው የአሜሪካ ኤምባሲ አንድ አዲስ ብሎግ ሳይት መክፈቱን አሳውቋል። ከዌብሳይቱ ና ፌስቡክ በተጨማሪ በዛ ዌብሳይት ላይ የተለያዩ ወቅታዊ ጉዳዮችን እንደሚያነሳ ኤምባሲው አስታውቋል። ከዛ በተጨማሪም አንዳንድ ለኢትዮጵያውያን ቅርበት ያላቸውን የአሜሪካ እሴቶች፣ ባህል እና የውጭ ግንኙነት ፖሊሲ ዓላማዎች እንደሚያቀርብ ተናግሯል። መድረኩ ሀሳቦችን ለመለዋወጥ አንባቢያን ያላቸውን አስተያየቶች፣ ጥቆማዎች እንዲያደርሱት ይጋብዛል። ለጥያቄዎቻችሁም እንደዚሁ ለአስተያየቶቻችሁም ወቅታዊ ምላሽ የሚሰጥበት እንደሚሆን ኤምባሲው ተናግሯል። ይህንን አዲስ አበባ የሚገኙት በኢትዮጵያ የዩናይትድ ስቴትስ አምባሳደር ሚስ ፓትሪሺያ ሀስላክ ናቸው ይህንን መልእክት ያሰፈሩት። እኔ ደግሞ ማምሻውን ከኤምባሲው ቃል አቀባይ ከሚስ ካትሪን ዲፕ ጋር ተነጋግሬ ነበረ። እሳቸው የሰጡኝን ማብራሪያና ሌሎችን መረጃዎችን ይዘን በነገው ምሽት ሰፋ ያለ ዘገባ ይዘንላችሁ እንመለሳለን። አሁን ለጥያቄው መልስ ማሳሰቢያ አለን። በነገው ምሽት የሚቀርበው የጥያቄው መልስ ፕሮግራም አዘጋጅ ትዝታ በላቸው ዚኋለች። የነገውን ዝግጅትሽን በዚሁ ታስተዋውቂ ትዝታ። እሺ ቆንጅታ አመሰግናለሁ። እንግዲህ ቀደም ብለን ሰሞኑንም ስናሳውቅ እንደነበረው የቦርዱ ዋና ጸሐፊና የጽህፈት ቤት ኃላፊ አቶ ነጋዱ ፊሳ ነገ በዝግጅታችን ላይ ሊቀርቡ ነው። ዛሬ ደግሞ ቦርዱ ስለ ሁለት ፓርቲዎች ስለ አንድነት ለዲሞክራሲና ለፍትህ፣ እንዲሁም ስለ መላ ኢትዮጵያ አንድነት ፓርቲ የሰጠውን ውሳኔ ሰምተናል። አድማጮቻችን እንግዲህ ጥያቄዎቻቸውን እንዲልኩልን ነው የምንጋብዘው። በነዚህ ዛሬ ቦርዱ በወሰነው ውሳኔ ላይ ይሁን ከሌሎችንም ርዕሶች የተመለከቱ ጥያቄዎች እንዲልኩልን ነው የምንጋብዘው። እስከ ዛሬ ምሽት ከላኩልን ነገ ጠዋት ነው እሳቸውን የምናነጋግረው። እንግዲህ አድማጮቻችን እንግዲህ ጥያቄዎቻችሁን አሁን በተጠየቀው መሰረት እንድትልኩ ከወዲሁን እንጋብዛለን። ስልክ ቁጥር ትሰጫችን የስልክ ቁጥራችን ሁለት ዜሮ ሁለት ሁለት ዜሮ አምስት ዘጠኝ ዘጠኝ አራት ሁለት የውስጥ መስመር አስራ አራት ነው። እንደዚሁም በኢሜይልም አድራሻችን መላክ ትችላላችሁ። ሶሎሞን ሆርን አት ቪኦኤ ኒውስ ዶት ኮም ነው። ሆርን ኤች ኦ አር ኤን አት ቪኦኤ ኒውስ ዶት ኮም ነው። ጥያቄዎቻችሁን በኢትዮጵያ የሰዓት አቆጣጠር እስከ ነገ ከሰዓት በኋላ አስር ሰዓት ድረስ መላክ ትችላላችሁ። በዩናይትድ ስቴትስ በዚህ በምስራቁ አካባቢ አቆጣጠር ደግሞ እስከ ኤይት ኤ ኤም ጠዋት ድረስ ማለት ነው መላክ ትችላላችሁ። እንጠብቃለን። እንግዲህ ታሽጎደጉድ ሳላችሁ ብለን ነው የምናስበው። ተከበራችሁ አድማጮች አሁን ዝግጅታችን ከመጠናቀቁ በፊት ከማጠቃለያም በፊት አንዳንድ አጠር አጠር ያሉ መረጃዎችን እናቀብላችሁ። የተከበራችሁ አድማጮች ከምንዛሬ ልጀምርና አንድ የዩናይትድ ስቴትስ ዶላር ሁለት ብር ሀያ ብር ይቅርታ ከሀያ ሰባት ሳንቲም ዛሬ ተመንዝሯል። የመሸጫ ዋጋ እርስዎ ዶላር የሚፈልጉ ከሆነ ሀያ ብር ከሰላሳ ሰባት ሳንቲም መክፈል አለብዎት። እርስዎ ዶላር ካለዎት ደግሞ ሀያ ብር ከአስራ ሰባት ሳንቲም ይሰጦታል። በኢትዮጵያ ሜቴዎሮሎጂ ኤጀንሲ ዌብሳይት ትንበያ መሰረት ነገ አዲስ አበባ ፀሐያማ ትሆናለች። ከፍተኛ ሙቀቷ ሀያ አራት ዝቅተኛው ወደ ስድስት ዲግሪ ሴልሽየስ ያሽቆለቁላል። ለማጠቃለያ ዜና ቆንጂት የናይጄሪያ ሰሜን ምስራቅ አዳማዋ የምትባለዋ ክፍለ ሀገር ነዋሪዎች መንደራቸውን ትተው ወደ ክፍለ ሀገሯ ከተማ እየተሰደዱ መሆናቸው ተነግሯል። የቦኮ ሀራም ነውጠኞች በተከታታይ በአካባቢው ላይ ጥቃት ማድረሳቸውን ተከትሎ ነው። የተባበሩት መንግስታት የስደተኛው ከፍተኛ ኮሚሽንም እንዲሁም በዚህ በጥር ወር አስራ አራት ሺህ ናይጄሪያውያን ሁከቱንና የአሸባሪ ጥቃቱን ሸሽተው ወደ ቻድ መሰደዳቸውን አስታውቋል። ዮርዳኖስ የእስልምና መንግስት ኃይሎች ያገቱት አብራሪ በህይወት መኖሩን የሚያሳይ መረጋገጫ ሳይደርሰኝ ኢራቃዊቱን አሸባሪ ለመልቀቅ ሀሳብ የለኝም ስትል አስታወቀች። ትዘታ በትዕግስት የትዕግስት ነው አላወቁ በትግስት ፋንታውን ሂድ ሲል አንደበቴ ቆይ ይላል አንጀቴ እስከ ዝግጅታችን ፍጻሜ በዚሁ ቆዩ። የትግርኛ ዝግጅት ይቀጥላል። ከኛ በኩል ያስተናገድናችሁ ሰሎሞን አባትና ቆንጂት ታየንን። ፕሮግራማችንን የመራው ንጉሱ ታምሬ፣ ሙዚቃውንም የመረጠው እሱ ይመስለኛል። ደህናደሩ ኪት ሆልምስ ቴክኒሻኑ ነው። አብራችሁን ስለቆያችሁ እናመሰግናለን። ደህናደሩ nyalbey ancal kontemele